መንግስት በዚህ ዓመት የኑሮ ውድነትን የማረጋጋትና የውጭ ንግድን የማሳደግ የቅድሚያ ልዩ ትኩረት አድርጌ ይሰራለሁ ብሏል። ባለፈው ዓመት ከውጭ ንግድ ያገኘው 3.6 ቢሊዮን ዶላር በዚህ በ2014 ዓ ም ደግሞ ወደ 5.25 ቢሊዮን ዶላር የማሳደግ ውጥንንም ይዟል። የሀገር ውስጥ ገቢው 609 ቢሊዮን ብር እንደሚሆንም ይፋ ተደርጓል። ፕላንና ልማት ኮሚሽን ባዘጋጀው የእቅድ ሰነድ ውስጥ እንደተጠቀሰው ከሆነ ደግሞ የዚህ ዓመት የመንግስት ወጪ 732 ቢሊዮን ቢሊዮን ብር መሆኑ ሰፍሯል። ይህ ሁሉ እቅድ የተያዘለት የኢትዮጵያ ኢኮኖሚ በጥቅሉ ምን ይመስላል? የምጣኔ ሀብት ባለሙያ የሆኑትን አቶ ሁሴን አሊን ጠይቀ ናቸዋል። ኢኮኖሚው አጠቃላይ አሁንም ሆነ ቀደም ባሉ አራት አምስት አመት ኢኮኖሚ በጦርነቱ ወቅት የዋጋ ንረትን የዳ ጫናንና የሀብት ክፍፍል መዛባትን ያስከትላል ይላሉ የምጣኔ ሀብት ባለሙያዎች። ይህ ሁሉ ባለበት ታዲያ መንግስት ያቀደውን ሀብት ማሰባሰብ ሲችል ይሆን? ምርትና ምርታማነት እያደገ ስራ እየተፈጠረ ብዙ ኢንቨስትመንት እየመጣ ካልሄደ በስተቀር መንግስት ከታክስ የሚያገኘው ገቢ መጠንም የታክስ ሬቱንም መጨመር የራሱን የቻለ የሆነ ኢኮኖሚ ክራይሲስ፣ ማህበራዊ ቀውስ፣ ኢኮኖሚ ቀውስ ስለሚያስከትል ታክስ ሬት መጨመር አይችልም። ሁለተኛ ታክስ ማስፋትም አይችልም። ብዙ ኢንቨስትመንት ከሌለ የስራ ድል ካልተፈጠረ የታክስ ዳይቨርሲፋይ ለማድረግ ለማስፋት ይቸገራል። ስለዚህ መንግስት ያለው አማራጭ በብድር እና በእርዳታ ምናልባት ገቢውን ማሳደግ ወይም ደግሞ ወጪዎቹን ፋይናንስ ማድረግ የሚገድዳል። አብዛኛዎቹ የምናወጣው ወጪ ኢንቨስትመንት ላይ የሚሆን የስራ ድል የሚፈጥር ሲሆን ጋዝ መንግስት ከዛ ከሚፈጥሩ የስራ ድል የተወሰነ በታክስ መንገድ ገቢ መሰብሰብ ስለሚችል ኢትዮጵያ በጦርነቱ ሳቢያ የሚሆን በህዳሴ ግድብ ምክንያት የተፈጠረባት የዲፕሎማሲ ጫና የብድር ክልከላ የውጭ ቀጥተኛ ኢንቨስትመንት ፍሰት መቀነስ ከአሜሪካ የቀረጥ ነጻ የገበያ አድል አጓ የመታገድ የኢኮኖሚ ማዕቀብ ስጋትም አለባት እና ይስ አሁን ፕሮጀክሽን መስራት አቁመዋል እንደ አጋጣሚ ለኢትዮጵያ ኢኮኖሚ እድገትና ኢምፕሎይመንት በተለያዩ የኢኮኖሚ ማሳያዎችን እስከዛሬ አውጡ በነበረው አይነት ፕሮጀክሽን እየሰሩ አይደለም ይሄ በራሱ ኢምፕሊኬሽን አለው ለኢትዮጵያ ኢኮኖሚ ለሁለት ሺ ሀያ ሁለት ፕሮጀክሽን አለ መስራት ማለት ወደ ኢትዮጵያ መጥቶ ኢንቨስት ማድረግ ለሚፈልጉ የውጭ ባለ ሀብቶች የሚፈጥረው ሜሴጅ ጥሩ አይደለም። ፕሮጀክሽን አልተሰራ ማለት ኢኮኖሚ ወይም ሪስክ ካለበት አንሰርተይኒቲ ያለበት ወይም ደግሞ ሌላ የተለየ ይዞት የሚመጣ የቢዝነስ ወይም የፖለቲካል ሪስክ አለ ማለት ነው። ስለዚህ ደግሞ ኤፍዲአይ ወደ ኢትዮጵያ እንዳይመጣ የራሱን እንቅፋት ሊፈጥር ይችላል። ስለዚህ እሱም በራሱ ቀላል ነገር አይደለም። የውጭ ኢንቨስትመንት ለማምጣት አዳጋች ነው የሚሆነው ና እሱም ላይ እንደዚሁ ጥንቃቄ መንግስት ለጦርነቱ በእቅድ ያልተያዘ በጀት ማውጣቱ በአንድ በኩል ጦርነቱ የሚፈጥረው ውድመትና የምርት አቅርቦት ሰንሰለት መበጠስ ከፍተኛ ችግር ነው የሚሉት የምጣኔ ሀብት ባለሙያው ሁሴን አሊ፣ ለዚህ ሁለንተናዊ የመፍትሄ ማዕቀፍ ያስፈልጋል ይላሉ። ለፖሊሲ ሜከሮች ቁርጠኝነትም የሚጠይቅ በጣም በጣም ሰፊ ስራ የሚጠይቅ ነው። የዋጋ ግሽበት የአቅርቦትና የፍላጎት አለመጣጣም ምናምን ብለ የምታልፈው አይደለም። ከብዙ ነገር ጋር ነው የሚያዘው። ከኤክስቼንጅ ሬቱ ጋር እያያዛል፣ የገንዘብ አቅርቦት ከመጨመር ጋር። የሀገሪቱ የዕዳ መጠን አሁን ባለው ሁኔታ ወደ ሁለት ነጥብ አራት ትሪሊየን ብር ደርሷል። እጅግ በጣም ከፍተኛ አሃዝ ነው። አሁን ደግሞ ባለው ሁኔታ ጦርነቱ ማይቆም ከሆነ፣ በዛው ልክ የሀገሪቱ ላይ እየተጠቀማቸው ነው የሚሄደው። ስለዚህ አንኤምፕሎይመንት እያደገ ቁጠባን በዛው ልክ ናሽናል ሴቪንግ የሚለው ያነሰ ከሄደ ለኢንቨስትመንት የሚሆን በቂ ሀብት አይኖርም። ኢንቨስትመንት የለም ማለት ምርት አይኖርም፣ ስራ እድል አይኖርም። እነዚህ ተያይዘው ቪሸስ ሰርክል ነው የሚሰጥ ነው። ይሄ ሳይክል በቀላል የሚፈታ አይደለም። የዋጋ ንረት እና የኑሮ ውድነት የምትለው ነገር ፋታ የሚሰጥ ነገር አይደለም። ማህበራዊና ፖለቲካዊ ቀውስም ሁሉ የሚያስከትል ስለሆነ በጣም በተቻለ ፍጥነት ስራ አጥነትን በመቅረፍና ምርትና ምርታማነትን በማሳደግ በተለይ በግብርናው የመስትሄ እርምጃ ነው የሚያስፈልገው። ለዲ ደብልዩ ሰለሞን ሙጨ ነኝ ከአዲስ አበባ።